በኢትዮጵያና በኬንያ ድንበር ላይ ባለችው ሞያሌ ከተማ ከሶማሌ ክልል በተነሱ ታጣቂዎች እየተፈጸመ ነው የሚባለው ከአንድ ሳምንት የዘለቀ ጥቃት አለመቆሙን ነዋሪዎች ተናግረዋል። ለዘጠና ቀን ለዘጠነኛ ቀን በቆየው በዚህ ጥቃት እስካሁን ከአርባ በላይ ሰው መገደሉንና በመቶዎች የሚቆጠሩ የአካል ጉዳት እንደደረሰባቸው በሺዎች የሚቆጠሩ የከተማይቱ ነዋሪዎችም ቤታቸውን እየጣሉ መፈናቀላቸውን የሞያሌ ከተማ አስተዳደር አስታውቋል። ጥቃት እያደረሱ ያሉት የሶማሌ ልዩ ፖሊስ ኃይል አባላት የነበሩ እንዲሁም የአልሸባብ ታጣቂዎች ናቸው ሲሉ ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። ገልሞዳዊት ተጨማሪ አለው። በኢትዮጵያ ሶማሌ ክልል ታጣቂዎች እየደረሰ ያለው የሞያሌው ጥቃት አሁንም አልቆምም ይላሉ። ጥቃቱ ዛሬ ዘጠነኛ ቀኑን የያዘ መሆኑን የገለጹት ነዋሪዎች ታጣቂዎቹ በሞያሌ በተለያዩ የከተማው አካባቢ ጥቃት መፈጸማቸውንም አክለው ገልጸዋል። የልዩ ፖሊስ አባላት በሰዎች ላይ ጥቃት እያደረሱ ነው። በዚህም የሰው ሕይወት እየጠፋ ነው፣ ንብረትም እየወደመ ነው። ትናንትም እንዲሁ ነው የዋል ነው። ይሄ ጥቃት እስካሁን አልቆመም። ሳምንቱን ሙሉ ቀጥሎ ነው እንደ ቀጠለ ነው ያለው። ትናንትም ዛሬም ሰዎች ተገድለዋል፣ ብዙ ንብረት ወድመዋል። በጥቃቱ ጉዳት የደረሰባቸው ሰዎች ሆስፒታል እንዲሁም በተለያዩ ቦታዎች ሕይወታቸው እያለፈ ነው። እኚህ የሞያሌ ከተማ ነዋሪ በዚህ ጥቃት ሕይወታቸው ያለፈ ሰዎችን ቁጥር ማወቅ አስቸጋሪ መሆኑንም ተናግረዋል። ጥቃቱ በሙያሌ በኦሮሚያ ክልል ያስተዳደር ወሰን ውስጥ እየተደረገ መሆኑን ገልጸው ዛሬም፣ በቀበና በመዶሚጎ በሞያሌ ዜሮ ሁለት ቀበሌ በተፈጸመው ጥቃት በርካታ ቤቶች መቃጠላቸውን ተናግረዋል። ሌላው ባለፈው ቅዳሜ በሙያሌ ጥቃት አደርሰናል በማለት ታጣቂዎች በማህበራዊ ሚዲያ የለቀቁት ቪዲዮ በርካቶችን አስቆጥቷል። ቪዲዮው ታጣቂዎቹ አስክሬኖችን እየተራመዱ የሚያሳይ ነው። ይህ ሁኔታ በእርግጥ በሞያሌ ተፈጽመዋል ወይ ብዬ የከተማዋን ነዋሪ ጠይቄ ነበር። አዎ፣ እውነት ነው። ቅድም ራሱ አንድ የገደሉትን ሰው ጆሮውን ቆርጠው የዘር አካሉን እንዲሁም ሆድ እቃውን አውጥተው አፉ ውስጥ ከተው ነው የሄዱት። በጣም አሰቃቂ ወንጀል ነው እየፈጸሙ ያሉት በእውነቱ። በዚህ ለዘጠኝ ቀናት በቆየው ጥቃት የሞያሌ ከተማ ነዋሪዎች ቤታቸውን ጥለው እንደተሰደዱ ታውቋል። ስለዚህም በሰሞኑ ጥቃት አንዳንዶቹ እየተቀበሩ እንዳልሆነ ነው ነዋሪዎች የሚናገሩት። የሦስት ሰዎች አስከሬን አሁንም ሞያሌ መሃል መንገድ ላይ አለ። ሰው እንደ ዋና መንገድ ወደ ዋና መንገድ ሲወጣ የመከላከያ ሰዎች ላይ ስለሚተኩስ የሰዎቹን አስከሬን ማንሳት አልተቻለም። መንገድ ላይ ነው እስካሁን። ታጣቂዎቹ በሞያሌ ሆስፒታል ላይ ጥቃት ስላደረሱ በጥቃቱ ጉዳት የደረሰባቸው ሰዎች በከተማዋ የጤና አገልግሎት እያገኙ እንዳልሆነም ነዋሪዎች ተናግረዋል። ዛሬም በሞያሌ ሆስፒታል ላይ ታጣቂዎቹ በድጋሚ ጥቃት ለመሰንዘር መሞከራቸውም ታውቋል። አንድ ሌላ የሞያሌ ከተማ ነዋሪ ስለ ታጣቂዎቹ ማንነት ይህን መልሰዋል። ከአልሻባብ ከሰባ አራት በላይ የሚሆኑ ታጣቂዎችን አስገብተዋል። በልዩ ኃይልም እየታገዙ ነው። ይሄ በግልጽ የታወቀ ነው። ሌላ ተጨማሪ ኃይል እንዳላቸው በጣም ከባድ መሣሪያ ነው እየተኮሱብን ያሉት። ከድሮ አንስተን እንተዋወቃለን። በመካከላችን የሚፈጸመው ግጭት ከአስር ደቂቃ አልፎ አያውቅም ነበር። መንግሥት ታጣቂዎቹን አለማስቆሙን ነዋሪዎች ተችተዋል። በከተማዋ ሰፍሬ የሚገኘው የመከላከያ ኃይልም ታጣቂዎቹ በሕዝብ ንብረት ላይ ጉዳት ሲያደርሱ በቸልተኝነት ይመለከታቸዋል ሲሉ ያላቸውን ቅሬታ አሰምተዋል። ሞቱማ ዳ ሞቱማ ፌዴራል አለ አዋን የኦሮሚያ እንዲሁም የፌዴራል መንግሥት ጥቃቱን እየደገፉ ያሉ ነው የሚመስሉት። እኛ በጦርነት ልክ የዚህ ሀገር ዜጋ እንዳልሆንን ዝም ብለን ነው ስንሞት እያዩን ያሉት። መንግሥት በእውነት ይህ ሕዝብ የኢትዮጵያ ዜጋ ነው ካለ ለዚህ ችግር በፍጥነት መፍትሔ ሊሰጥ ይገባል። በኢትዮጵያ ሶማሌ ክልል በኩል አብዱራህማን መሀመድ የተባሉ የዓይን ምስክር ለቪኦኤ ሶማሌኛ ቋንቋ የሚከተለውን ብለዋል። መላ ከተማይቱ ሰው የሌለባት የጣረ ሞት ከተማ ነው የምትመስለው። ይኖሩባት የነበሩ ሲቪሎች ለደህንነታቸው ሲሉ ጥለው ሸሽተዋል። ለምሳሌ በከተማይቱ ውስጥ ይኖሩ የነበሩ ሶማሌዎች ከተዋጊዎቹ በቀር ድንበር አቋርጠው ወደ ኬንያ ገብተዋል። ኦሮሞዎችም እንደዚያው እንዳደረጉ አውቃለሁ። ውጊያው ለሌሎች አስር ቀናት ከቀጠለ የቀሩት በረሃብ እንደሚያልቁ እርግጠኛ ነኝ። ምክንያቱም ምግብና ውሃ ተሟጧል። አቶ አብዲኑር መሐመድ ሁሴን፣ የቀድሞው የሞያሌ አስተዳዳሪ በበኩላቸው በሞያሌ የተከሰተውን ችግር እንዲህ ገልጸውታል። ውጊያው የሚካሄደው በሶማሌና በኦሮሞ ማህበረሰቦች መካከል ሲሆን በሞያሌ ይገባኛል ጥያቄ ላይ ነው የሚዋጉት። በታሪክም ቢሆን ሁለቱ ማህበረሰቦች በመሬት፣ በግጦሽ፣ በከብት ላይ ይጣሉ ነበር። ነገር ግን ውጊያው እንደዚህ አይሎ አያውቅም። የአሁኑ ውጊያ ምክንያት ፖለቲካዊ አይደለም ለማለት አያስደፍርም። አቶ ፉጊቻ ደንጌ የሞያሌ ከተማ ከንቲባ ናቸው። ሰሞኑን በሞያሌ እየተፈጸሙ ያሉ ወንጀሎች አንዱ አርብ ዕለት በሞያሌ ፖሊስ ጣቢያ በኢትዮጵያ መከላከያ ኃይል በኦሮሚያ ፖሊስ አባላት ላይ ስለተፈጸመው ግድያ ተጠይቀው እውነት መሆኑን አረጋግጠዋል። በታጣቂዎቹ በማህበራዊ ሚዲያ ስለተለቀቀው ቪዲዮ ግን የሚያውቁት ነገር አለመኖሩን ተናግረው በከተማዋ ሕገወጥነት ተንሰራፍቶ ስላለ ሁኔታው ልከሰት ይችላል ብለዋል። አቶ ፉግቻ ከሳምንት በላይ የቆየው ጥቃት መንግስት ለምን አላስቆመም ተብሎ ተጠይቀው ቀጣዩን መልሰዋል። ከከተማዋ የተሰደዱ ሰዎች በጎረቤት ኬንያና በተለያዩ የቦረና ዞን አካባቢዎች ተጠልለው እንዳሉ ተናግረዋል። በቅርቡ የኦሮሚያ ና የሶማሊያ ክልል አስተዳደሮች የሞያሌን ችግር በጋራ ለመፍታት የጋራ ኮሚቴ አዋቅረው የነበሩ ሲሆን ኮሚቴው እየሰራ ያለውን ስራ ለማጣራት የኮሚቴው ሰብሳቢ ሆነው የተሰየሙት የኦሮሚያ ክልል ምክትል ፕሬዚዳንት ወይዘሮ ጠይባ ሐሰንን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት። Kana yi bi.